ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች በቅድሚያ እንኳን ለገና በዓል አደረሳችሁ። ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 ዓለም መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ረቡ ታህሳስ 29 ቀን 2007 ዓም ነው። ሰለሞን ክፍሌ ያስተናግዳለሁ። ቴሌላይምቤግ ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጅ ይታየ እንስማ። ጤና ይስጥልኝ፣ እንደምናመሻችሁ። እንኳን ለብርሃነ ልደቱ አደረሳችሁ። ፈረንሳይ ፓሪስ ውስጥ ሻርሊ ኢብዶ የተባለ በሽሙጥ ወይም በስላቅ አቀራረቡ የሚታወቅ ሳምንታዊ ጋዜጣ ቢሮዎች ላይ ዛሬ በደረሰ ጥቃት ቢያንስ 12 ሰዎች መገደላቸው ታውቋል። በጋዜጣው የዝግጅት ቢሮዎች ላይ ሶስት ታጣቂዎች ገብተው ተኩስ መክፈታቸውን የሀገሪቱ ባለስልጣናት ገልጸዋል። አጥቂዎቹ እስካሁን አልተገኙም። የመጽሔት ዲሬክተር የሆኑት ስቴፈን ሻርቦኔር እንዳሉት በጥቃቱ ቢያንስ ሶስት የጋዜጣው የስላቅ ካርቱን ሰዓሊዎች ተገድለዋል። በፌዘኝነቱ የሚታወቀው የግራ ክንፍ አቋም አዘንባዩ መጽሔት አዘውትሮ ሰጥቶ በሃይማኖታዊና ባህላዊ ጉዳዮች ላይ ትችት ያቀርባል። ሻርሊ ኤብዶ ዛሬ ረቡዕ በማህበራዊ መገናኛ ገጹ የእስልምና መንግስት ቡድን መሪ የሆነውን አቡባከር አልበግዳዲን የፈረንጆች አዲስ ዓመት የእንኳን አደረሳችሁ መልእክት ሲያስተላልፍ የሚያሳይ የስላቅ ስዕል አውጥቶ እንደነበረ ተገልጿል። የፈረንሳይ ፕሬዚደንት ፍራንሷ ኦላንድ ግድያውን የሽብርተኛ ጥቃት ሲሉ አውግዘውታል። ፈረንሳይ የሽብርተኝነት ማስጠንቀቂያዋን መጨረሻው ደረጃ ከፍ አድርጋ አውጃለች። የመን ዋና ከተማ ሰንዓ አቅራቢያ በሚገኝ የፖሊስ አካደሚ በመኪና ላይ የተጠመደ ቦምብ ፈንድቶ ቢያንስ ሰላሳ ሰዎች ሲገደሉ ሌሎች አርባ ሰዎችን አቁስሏል። ፍንዳታው የደረሰው ሕንጻው ደጃፍ ላይ ሰዎች እንደተሰባሰቡ ሲሆን ለጥቃቱ እስካሁን ኃላፊ ነኝ ያለ የለም። ማዕከላዊ አፍሪካ ውስጥ ለ ማዕከላዊ አፍሪቃ ሪፑብሊክ ውስጥ ለዩናይትድ ስቴትስ ሀይሎች እጁን የሰጠው ሰው የሽምቅ ተዋጊው የጌታ ተከላካይ ጦር ከፍተኛ መሪ መሆኑን የዩጋንዳ የጦር ሰራዊት አስታወቀ። ዛሬ የዩጋንዳ የጦር ሰራዊት ቃል አቀባይ በሰጡት ቃል ሰውየው ኦንግዌ ዶሚኒክ መሆኑን ዩጋንዳ አረጋግጣለች። ማዕከላዊ አፍሪካ ሪፐብሊክ ውስጥ በእስር ላይ ነው የሚገኘው ብለዋል። ዶሚኒክ ኦንግዌን ነኝ ያለ ሰው የዩናይትድ ስቴትስ ኃይሎች ወታደራዊ አማካሪዎች የአፍሪቃ ህብረት ኃይሎችን የጌታ ተከላካይ ጦር ላይ በያዙት ዘመቻ እየረዱ ባለበት በማዕከላዊ አፍሪካ ሪፑብሊክ እጁን ሰጥቷል ሲል ትናንት ማክሰኞ ነው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መግለጫ ያወጣው። ዩናይትድ ስቴትስ ይህ ሰው እንዲያዝ የሚያስችል መረጃ ለሚሰጥ እስከ አምስት ሚሊዮን ዶላር የሚደርስ ካሳ እከፍላለሁ ብላ አውጃ እንደነበረ የሚታወስ ነው። ኦንግዌን በጦርነት ወንጀል እና በሰብአዊ ፍጡር ላይ ወንጀል በመፈጸም ተከሶ በዓለም አቀፍ የወንጀል ፍርድ ቤት ሲታደን የቆየ ሰው ነው። ግዙፉ የነዳጅ ዘይት ኩባንያ ሮያል ዳች ሼል ደቡባዊ ናይጄሪያ ውስጥ በደረሱ ሁለት የነዳጅ መፍሰስ አደጋዎች ለተጎዱ በሺዎች የተቆጠሩ የሀገሪቱ አሳ አጥማጅ ማህበረሰቦች ከ83 ሚሊዮን በላይ ካሳ ሊከፍል መስማማቱ ተዘግቧል። ሼል ኩባንያ ከ15 ሺህ ለሚበልጡ ሰዎች ለእያንዳንዳቸው 3200 ዶላር በነዳጅ በከበረው ኒጀር ዴልታ ለሚኖሩ ቦዶ የተባሉ ማህበረሰብ አባላት ደግሞ ተጨማሪ 30 ሚሊዮን ዶላር ሊከፍል መስማማቱ የተሰማው በዛሬ እለት ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅ ታየለ ለዜናው አመሰግናለሁ። ከምሽቱ በሦስት ሰዓት በ25 ና 31 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። መኢአድና አንድነት በመጪዎቹ አምስት ቀናት ውስጥ የውስጥ ችግሮቻቸውን ካልፈቱ እርምጃ እንደሚወስድ የኢትዮጵያ ብሔራዊ ምርጫ ቦርድ አስጠንቅቋል። በሚኒስትር ማዕረግ የኢትዮጵያ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ትናንት ለጋዜጠኞች ሲናገሩ ሁለቱ ፓርቲዎች ከዚህ በፊት የተሰጣቸውን ጊዜ አልተጠቀሙበትም ብለዋል። የፓርቲዎቹ አመራሮች ግን ቦርዱ ፖለቲካዊ በሆነ ምክንያት ከ2007ቱ ምርጫ ሊያስወጣን ነው ሲሉ ይከሳሉ። እስክንደር ፍሬው ከአዲስ አበባ ተከታዩን ዘገባ ልኳል። የመላው ኢትዮጵያ አንድነት ድርጅት መያድና አንድነት ለዲሞክራሲና ለፍትህ ፓርቲ የውስጥ ችግሮቻቸውን የጣሱ የአመራር ምርጫዎች አካሂደዋል የሚለው የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲዎቹን ሲያስጠነቅቅ የመጀመሪያው አይደለም። በሚኒስትር ማዕረግ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ማብራሪያቸውን የጀመሩት ይሄንን በማስታወስ ነው። ታህሳስ አስር ለፓርቲዎቹ ተሰጥቶ የነበረውን የአንድ ሳምንት ቀነ ገደብ በምሳሌነት ጠቅሰዋል። በትናንትናው ዕለትም የሁለቱን ፓርቲዎች አመራሮችና ተቀናቃኞቻቸውን ማለታቸውን ማነጋገራቸውን አስረድተዋል። ጥረታቸው ግን እንዳልተሳካን የገለጹት በሁለቱ ፓርቲዎች ተጣሱ ያሏቸውን የውስጥ ደንቦችም አብራርተዋል። በመያድ ውስጠ ደንብ መሰረት ጠቅላላ ጉባኤው በማዕከላዊ ምክር ቤት አቅራቢነት ፕሬዝዳንቱን እንደሚመርጥ ፕሮፌሰር መርጋ አስታውሰዋል። ተቀዳሚ ምክትል ፕሬዝዳንትና ምክትል ፕሬዝዳንቶች እንደዚሁም ስራ አስፈጻሚዎች ከምክር ቤቱ አባላት መካከል በፕሬዝዳንቱ እንደሚመረጡ ለማዕከላዊ ምክር ቤት ቀርበውም እንደሚጸድቁ የመያድን ደንብ በመጥቀስ አብራርተዋል። አሁን የተመረጡት አመራሮች ግን ይህንን ህግ በጣሰ መንገድ የመጡ ናቸው ብለዋል። ሌሎች ነጥቦችንም ጠቅሰዋል። አንድነት ለዲሞክራሲና ለፍትህ ፓርቲን በተመለከተም አሁን ያሉት ፕሬዝዳንት በፖለቲካ ፓርቲ የመዝገባ አዋጅና በራሳቸው የውስጠ ደንብ መሰረት አልተመረጡም ብለዋል። የምርጫ ቦርዱ ሰብሳቢ ፕሬዝዳንቱ የተመረጡት ህግን በጣሰ ሁኔታ በብሔራዊ ምክር ቤት ነው ሲሉም አክለዋል። የጠቅላላ ጉባኤው ሪፖርት ለቦርዱ የቀረበውም ከሰባት ወራት በኋላ መሆኑን ጠቁመዋል። ፕሬዝዳንቱ በሚስጥራዊ ድምፅ መመረጥ ሲገባቸው ምርጫው የተካሄደው ይህንን በጣሰ ሁኔታ መሆኑንም ተናግረዋል። በመሆኑም የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ባካሄደው ስብሰባ ሁለቱ ፓርቲዎች የውስጥ ችግሮቻቸውን ይፈቱ ዘንድ የመጨረሻ ቀነ ገደብ ማስቀመጡን ፕሮፌሰር መርጋ አስታውቀዋል። ይህም በመሆኑ የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬ ውሎ የሁለቱንም ፓርቲዎች ጉዳይ የህግ ጥሰት በጥሞና መርምሮ የሚከተለውን ወስኗል። አንደኛ አሁንም የዲሞክራሲ እድገቱን ለማጎልበት ከበስተጀርባቸው ህዝብ አለ ብሎ ስለምገምት ተጨማሪ እድል ልሰጣቸው ወስኗል። ከዚህም በፊት እንደ ቦርዱ እንዳዘዘ ሁሉ እስከ ጥር አራት ቀን የህግ ጉዳዮች ሙሉ በሙሉ ተሟልቶ አመራራቸውን አስተካክለው ህግን መሠረተ አድርጎ እንዲቀርቡ ያ የማይደረግ ከሆነ ህጋዊ እርምጃ የሚወስድ መሆኑን አስምሮበታል። ይህም አካሄድ ለህዝቡ ይፋን መደረግ እንዳለበትና ቦርዱ ነጻ፣ ፍትሃዊና ዲሞክራሲያዊ ሰላማዊ ምርጫ ለማካሄድ ያለውን ቁርጠኝነት ህዝቡ እንዲገነዘበው በሚዲያ በኩል ለህዝቡ ይፋ እንዲደረግ አዟል። ሁለቱ ፓርቲዎች በሰጡት ምላሽ ያካሄዷቸው ምርጫዎች የውስጥ ደንባቸውን የተከተሉ መሆናቸውን ገልጸዋል። የአንድነት ለዲሞክራሲና ለፍትህ ፓርቲ ምክትል ፕሬዝዳንት እና የፓርላማ አባል ግርማ ሰይፉ ከራሳቸው ፓርቲ አንጻር ያለውን ያብራራሉ። የአንድነት ፓርቲ ጠቅላላ ጉባኤ ከሰማይ በታች የሚያገባው ከፍተኛው አካል ነው። የአንድነት ፓርቲ ጠቅላላ ጉባኤ ፕሬዚደንቱ ምርጫው ትክክል ነው ህግና ደንብ የተከተለ ነው ብሎ ኢንዶርስ ያደረገውን ነገር ምርጫ ቦርድ ትክክል አይደለም ብሎ ለማለት ሲ እንትን ሲያደርጉ ጽፈው የሰጡን ማስታወ እንትን ደብዳቤዎች አሉ ህዳር አስር የጻፉት አለ ህዳር አስራ ዘጠኝ የጻፉት አለ እና ህዳር አስርና ህዳር አስራ ዘጠኝ ከጻፉት ደብዳቤ ስሜት ውጪ አንድ ሌላ ደብዳቤ ደግሞ በመሀል ጽፈውልናል አሁን ደግሞ በመግለጫ እየሰጡት ያሉት እነዚህን የህዳር አስርና ህዳር አስራ ዘጠኝ የጻፏቸውን ደብዳቤዎች ወደ ጎን በመተው ነው ስለዚህ ምርጫ ቦርድ ነጻና ገለልተኛ ሆኖ ፓርቲዎቹን ለማገልገል ዝግጁ ነው ብለን አናምንም። በነገሩ ምርጫም ስንገባኛ ምርጫ ቦርድ ፍትሃዊ ይሆናል ብለን አይደለም። ግን የኢትዮጵያ ሕዝብ ይህንን ጉዳይ መፈጸም አቅም አለው ብለን ያመን ነው። አሁንም እምነታችን በኢትዮጵያ ሕዝብ ላይ ነው። ለማንኛውም ግን የተሰጠውን የጊዜ ገደብም ሆነ የተሰጡትን ነገሮች እኛ ሪፖርት በጽሁፍ ነው ያስገባ ነው። መልስ በጽሁፍ ሊሰጡን ነው የሚገባው እና መቼም በሚዲያ በሰማነው ጉዳይ እርምጃ እንወስዳለን የሚል እምነት የለኝም። ጥቅምት ሀያ ስምንት ከተካሄደው ጠቅላላ ጉባኤ ጀምሮ የመላው ኢትዮጵያ አንድነት ድርጅት መኢአድን በፕሬዚዳንትነት እየመሩ የሚገኙት አቶ ማሙሸት አማረም በተመሳሳይ የጣስ ነው ሕግና ደንብ የለም ብለዋል። ይልቁን ቦርዱ ከምርጫው ሊያስወጣን እየሞከር ነው ሲሉ ይከሳሉ። ምንም አይነት የህግ ስህተትና የህግ ግድፈት ሳይኖርብን ቦርዱ ከመሬት ተነስቶ ከምርጫ ሊከለክለን አይችልም። አንዱ ሁለተኛ ሊከለክለን ይችላል ብላችሁ ተሰጋላችሁ ማለት ነው? በዚህ ምክንያት አንሰጋም። ከምርጫ ሊከለክለን ይችላል ብለን አንሰጋም። ቢከለክለንም ደግሞ ደስታችን ነው። ችግር የለብንም ቢከለክለን እኛ ባለፉት 23 አመታት ውስጥ የዴሞክራሲያዊ ስርዓት ግንባታ እንዲደረግ መያድ ያላሰለሰ ጥረት አድርጓል። እጅግ ከፍተኛ ዋጋ ከፍሎበታል። ስለዚህ አሁን ከዚህ ምርጫ ቢያወጣን ቦርድ ኢህአዴግ በቀኝ እጁ በምርጫ ቦርድ አስወጥቶናልና ማንኛችን ተጠቃሚ እንደምንሆን ያኔ የሚታይ ጉዳይ ነው። ሆነ እኛ እያልን ያለ ነው። በሰላማዊ መንገድ እዚች ሀገር ላይ ስልጣን የስልጣን ሽግግር የህዝብ የስልጣን ባለቤትነት መረጋገጥ አለበት ብለን እናምናለን። እንግዲህ ይሄ ሰላማዊ የስልጣን ሽግግር አይደረግም፣ ምርጫ ሰላማዊ ሂደቱ አይሆንም ካለን ደስታችን ነው። በደስታ ነው የምንቀበለው። ትግሉ ይቀጥላል። ለለውጥ የምናደርገው ትግል ይቀጥላል። ምርጫ አልተወዳደርንም ማለት ሰላማዊ ትግሉ እናቆማለን ማለት አይደለም። ምርጫውን ለውጡ ሊመጣ የሚችልበትን ሂደት የሰላማዊ ትግል እንቅስቃሴዎችን፣ ስልቶችን እየተጠቀምን ለለውጥ እንዘጋጃለን ማለት ነው። የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና፣ ግን እየጠየቅን ያለነው ፓርቲዎቹ እራሳቸው ያወጡትን ደንብ እንዲያከብሩ ነው ባይ ናቸው። በመያድ በኩል ደንቦች ሲቀየሩ ሹመት ሽረት ለማካሄድ እናያለን። ግን ተቀባይነት የለውም። የሕግ ጥሰት ነው የሕግ ጥሰት ነው በአንድነትም በኩል የሆነ ስለዚህ፣ ቦርዱ በእጁ ያለው ደንብ አለ። የጠቅላላ ጉባኤ አባላት እነማን እንደሆኑ ሊስቱ አለ። የጠቅላላ ጉባኤ ሲካሄድ ኮረም የምሞላው በስንት ነው ምለው በሙሉ በእጁ አለ። በዚህ መሰረት ነው በግልጽ ውገና ሳይደረግ ችግራችሁን ፍቱት። ደንባችሁ ይሄ ነው፣ በእጃችን ያለው ነው። በዚህ ደንብ ነው የምትገዙት ነው የምንላቸው በዚህ ደንብ ነው የምትገዙት። ያንን ደንብ ሲያመጡ ደንቡ ከህጉ ጋር ይጣረዛል አይጣረዝም፣ ለዲሞክራሲ የእድገት ኮንትሪቡሽን አለው የለም ከማለት ውጭ የፓርቲዎች ውስጥ ገብተን ደንብ እናወጣላቸውም። እነሱ የሚያመጡት ሚስተር ኤክስ፣ ሚኒስተር ዋይ ፕሬዚደንት ይሁን የእነሱ ጉዳይ ነው ግን ህግን የተከተለ መሆን አለበት። ኢንተርናል ዲሞክራሲ ችግር መፈጠር የለበትም። ደንባችሁን አክብሩ በመጀመሪያ ደረጃ ከማለት ውጪ ይህኛው ለምን አመራሩን ተቀበለው ይህኛው ለምን አልተቀበለም፣ የቦርዱ ስራ አይደለም። ለሁለቱ ፓርቲዎች የተሰጠው የጊዜ ገደብ ሲጠናቀቅ ቦርዱ ምን አይነት እርምጃ እንደሚወስድ ፕሮፌሰር መርጋ አላብራሩም። ይህ የሚወሰነው ለቦርዱ ስብሰባ ከቀረበ በኋላ መሆኑን ግን ጠቁመዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አብይ ርዕሱን ነበር ያደመጥነው። ወደ ሁለተኛው ቅንብር እንሸጋገራለን። በ2014 አስደንጋጩን የኢቦላ ቫይረስ ስርጭትና ለመግታት የተደረገውን ጥረት ይመለከታል። አዘጋጅና አቅራቢው ሰለሞን አባተ ነው። ታይቶ የማይታወቅ የሚል ሐረግ ብዙ ሰማን። በተለይ በተለይ ምዕራብ አፍሪካን እያመሰ ያለውና ድፍን ዓለምን ያስጠበበው ኢቦላ ወረርሽኝ በዐይነቱም በስፋቱም ታይቶ የማይታወቅ ክፉ የገደለው ሰው ቁጥር ከ7500 በለጠ። ለቫይረሱ የተጋለጠው ቁጥር በአጠቃላይ የሞተውን ሦስት እጥፍ ያክላል። ከመካከሉ ያለቀው አልቆ የሚያገግመውም አገግሞ የቀረውም አንድም የመቆሚያ አሊያም የመሸኛ ቀኑን ይጠብቃል። ደግሞም ገና ብዙዎች የዛሬ ጤነኞች ዕጣ ፈንታቸው ዛሬ ለይቶ ላይታወቅ በኢቦላ ይያዛሉ። አሁን እየተነጋገርን ባለንባት ደቂቃም ኢቦላ መንሰራፋቱን አላቆመም። ቫይረሱ በአፍሪካ ጫካዎች መሽጎ እዚህም እዚያም ከሰው ጋር በተገናኘ ቁጥር ሽብር እየፈጠረ ገፋ ቢባል በመቶዎች የሚቆጠሩ ሕይወቶችን እያጠፋ ደግሞ ወደ ዱሩ ይመለስ ነበር። ዘንድሮ ግን ምዕራብ አፍሪካ ውስጥ ወደ ዱር አልተመለሰም፣ ወሰኖችን እያቋረጠ ከተሞችን እያመሰቀጠለ እንጂ ዓለም አቀፍ ስጋት ሆነ። ዳካር ሴኔጋል የምትገኘው ዘጋቢያችን አንሉክ ሁኔታውን በቅርብ ታስተውላለች። ኢቦላ ዛሬም እንደ ቆመና እንዳስገመገመ ነው ትልና የዓመቱን መከራረሚያ መለስ ብላ ትቃኛለች። ምዕራብ አፍሪካ ውስጥ ሲንቀሳቀሱ፣ ወሰኖችን ሲያቋርጡ፣ ወይም በየጉዞ ኬላው ሲደርሱ አይሮፕላን ጣቢያዎችና ወደቦችን ጨምሮ የሙቀት መለኪያ ዋናው መሳሪያ ሆኗል፣ ይቀርብለታል። በሦስቱ እጅግ በተጠቁት የምዕራብ አፍሪካ ሀገሮች ውስጥ ሰው መጨባበጥና መተቃቀፍ እየዘነጋ ይመስላል። ጎጂ ልማድ እንዲሉ ሆኖ ታይቷል። ደግሞም ቀብር እንደ ድሮ አይደለም። ባህሉ ተለውጧል። የታመመም እንደ ድሮ አይጠየቅም። የወትሮውን አይነት እንክብካቤ የቤተሰብና የወዳጆች ፍቅርና ትንፋሽ አይደለም ዘንድሮ የሚያገኘው። በኢቦላ ምክንያት ከታመመ ወይም ከሞተ ሰው የሚወጡ ፈሳሾች ናቸው ቫይረሱን በፍጥነትና እጅግ በከፋ ሁኔታ የሚያስተላልፉት ተብሎ ተነግሯል። ሰውም ይህንን እውነት እየሰማና እየተቀበለ ይመስላል። ወረርሽኙ ቀድሞ ልክ የዛሬ ዓመት የተጫረባትን በጊኒ ደቡብ ምስራቅ ክልል ጨምሮ ኢቦላ በቁጥጥር ስር የመዋል ጠንካራ ምልክት ገና አልሰጠም። ምዕራብ አፍሪካ ውስጥ ዘንድሮ የገባው ጅምላ ፈጅ መቅሰፍት የኢቦላ ቫይረስ መሆኑ ሳይታወቅ እንኳ ወራት አልፈዋል። ከደቡብ ምስራቅ ጊኒ ያለ ተቆጣጣሪና ሃይባይ ሰተት ብሎ ዋና ከተማይቱ ኮናክሪ ገባ። ከዚያም ድንበር አቋርጦ ሴራ ሊዮን ወደ ላይቤሪያም ዘለቀ። አሁንም ዝም ባለፈው ሐምሌ ታዲያ እየታመመ ንዳዱ እየበረታበት ደሙ እዚህም እዚያም እየፈሰሰ የሚወዳድቀው ሰው ቁጥር በከፍተኛ ፍጥነት እያሻቀበ መጣ። ኢቦላ በእርግጥ ለምዕራብ አፍሪካ አዲስ ደዌ ነው። ኢቦላ ከዚህ ቀደም መካከለኛውና ምስራቅ ቀመስ አፍሪካ ላይ ነው በአብዛኛው ሲመላለስ የኖረው። ስለዚህም ውዥንብር፣ አለመረዳት፣ የተሳሳተ መረጃና መላምት፣ ፍርሃት፣ ብዙ ፍርሃት ነግሶ ቆየ። አንዳንድ ሰዎች ሕክምና ናሻፈረኝ አሻፈረኛሉ። እባካችሁ በዚህ ዓይነት በሽታ የሞተን ሰው ስትቀብሩ ራሳችሁን ጠብቁ ቢባሉም እምቢ አንሰማም አሉ። ዕውቀት በእጅጉ አጥሮ ነበረ። በአንድ የሞንሮቪያ አቅራቢያ ቀበሌ ውስጥ የሚኖሩ ሰዎች እንዲያውም በብዙ ሮሮና ተቃውሞ ሰልፍ ወጥተዋል። እስከ ግጭትም ተጋብዘዋል። ላይቤሪያ ውስጥ መሆኑ ነው። መንግስታቱ ያኔ የድንጋጤና የምር በትበት ያህል ፈጣን ነው ያሉትን መፍትሄ ማቀላጠፍ ጀመሩ። አንዳንድ ቀበሌዎች ዙሪያቸውን ዘጓቸው፣ ማንም እንዳይገባ ማንም እንዳይወጣ። በአንዳንድ አካባቢዎች ደግሞ በህመሙ የተጠረጠሩ ሰዎች ከሌሎች ተነጥለው እንዲቆዩ ተደረገ። በየአውራ ጎዳናው ላይ ግዙፍ ጽሑፎች ይሰቀሉ ጀመር። ኦ ኢቦላ ገብቷል፣ ኢቦላ በሀገሩ አለ የሚሉ ላይቤሪያዊው ሐኪም ጃክሰን ኒያህማ። ድንበር የለሽ ሐኪሞች ለሚባለው የሕክምና ግብረ ሰናይ ድርጅት ይሠራሉ። ለተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት በስልክ በሰጡት ማብራሪያ እንዲህ ብለው ነበር። ሰዎችን ከበራችን ለመመለስ ተገደናል። ደጃፋችን ላይ እየወደቁ እየሞቱ ነው። አሁንም ከእናንተ ጋር እየተነጋገርኩ ባለሁበት ጊዜ እንኳ ሰዎች በየማዕከሎቻችን ደጆች ላይ ተኰልኵለው ሕይወታቸውን እንድናድንላቸው እየተማጸኑ ነው። ዓለም አቀፉ ማኅበረሰብ አሁኑኑ ፈጥኖ ካልተነሣ ሁላችንም ተጠራርገን እንጠፋለን። የተባበሩት መንግሥታት ድርጅት በአካባቢው ተሰማርቶ የሚሠራ የኢቦላ ተልዕኮ አቋቋመ። ዩናይትድ ስቴትስ የኢቦላ ሕክምና ጣቢያዎችን እንዲመሠርቱ እንዲገነቡም ሦስት ሺህ ወታደሮቿን ወደ ላይቤሪያ ላከች። ወረሃ ጥቅምት የዓለም አቀፉ ማኅበረሰብ ምላሽ በእጅጉ የተጠናከረበት ሆነ። ያ መነሳሳት እነሆ ዛሬን አቋርጦ ለመጪው አዲስ ዓመትም እንደሚቀጥል ታምኗል። አሁንም ቢሆን ግን እጅግ የከበዱ ፈተናዎችና ብርቱ ሥራ ከፊት ተደቅኗል። በዚህ ዓመት በኢቦላ ምክንያት ከሞተው ሰው የሚበልጠው እንዲያውም፣ ከአጠቃላዩ የሞት አደጋ ግማሽ ያህል የሚሆነው የደረሰው ላይቤሪያ ውስጥ ነው ከቀረው የበዛው የደረሰው ደግሞ ጊኒና ሴራሊዮን ውስጥ ነው። በሦስት አህጉሮች በአጠቃላይ ስምንት ሀገሮች ውስጥ ነው ዘንድሮ ኢቦላ የነበረው። ይህም ሁኔታ እስከ ዘንድሮ ታይቶ የማይታወቅ ነበር። ምዕራብ አፍሪካ ውስጥ ከኢቦላ ጋር ተናንቀው የሰውን ሕይወት ለማትረፍ ሲረባረቡ ሦስት መቶ ሃምሳ የጤና ባለሙያዎች ለኢቦላ ተጋልጠው ሞተዋል። በዚህ በያዝነው ወር መጀመሪያ ላይ ብቻ ሴራሊዮን ሦስት ከፍተኛ ሐኪሞቿን አጣለች። በዚህ ዓመት ለኢቦላ ቫይረስ ተጋልጠው ከታመሙትና የሕክምናና እንክብካቤ ድጋፍ ካገኙት አርባ ከመቶ ያህሉ ድነዋል። እጅግ ፈጣን በሆነና በተሳካ ሁኔታ መንቀሳቀስ የቻሉት ሴኔጎልና ናይጄሪያ በሽታውን ገና ከመታየቱ መቅጨትና ማጥፋት ችለዋል። ይህ የምዕራብ አፍሪካ መጠነ ሰፊ የኢቦላ ወረርሽኝ ያስገኘው አንድ በጎ አጋጣሚ ግን ተሰንቅሮ ወደፊት መንቀሳቀስ አቅቶት የነበረውን በኢቦላ በሽታ እንዲሁም በክትባትና በመድኃኒቶች ፍለጋ ላይ የሚካሄደው ምርምር ተመልሶ እንዲያንሰራራና ወደፊት እንዲገፋ ለማድረግ አስችሏል። አፍሪካ አቀፍና ዓለም አቀፍ ትብብርም ተነሳስቷል፣ ተጠናክሯል። ሙከራዎች ለመከላከያ ክትባቶቹም ለፈውስ ሰጪ መድኃኒቶቹም እየተካሄዱ ናቸው። እዚህም እዚያም ከተጠናከረው ዕውቀትና ከአበረታች ግኝቶች ጋር በቅርቡ ኢቦላ ይሸነፋል የሚል ተስፋ በብዙዎች ዘንድ አድሯል። ቀጣዩና የመጨረሻው ቅንብር የዓለሙ ድርጅትና ሶማሊያ ይላል። ለሶማሊያ የተባበሩት መንግሥታት ድርጅት ልዩ ተጠሪ ኒኮላስ ኬይ ባለፈው የአውሮፓውያኑ ዓመት 2014 ጽህፈት ቤታቸው ምን እንዳከናወነና በአዲሱ 2015 ዓ ምት ደግሞ በፖለቲካውና የጸጥታ ጥበቃው ግንባር ስለተደቀኑ ፈተናዎች ከቪኦኤ ጋር ባደረጉት ቃለ ምልልስ ማብራሪያ ሰጥተዋል። የሶማልኛው ቋንቋ አገልግሎት ባልደረባ ሐሩን ማሩፍ ነው ያነጋገራቸው። እኔው አቀርበዋለሁ። ጽሕፈት ቤቶ ባሳለፍነው የአውሮፓውያኑ ዓመት 2014 ምን ምን ተግባራትን አከናውኗል? ስኬቶች ውስጥ የሚል ጥያቄ ነበር ሃሩን ማሩፍ ለሶማሊያው የዓለሙ ድርጅት ልዩ ተጠሪ ኒኮላስ ኬ አስቀድሞ የወረወረው ሚስተር ኬ ያብራራሉ። በ2014 እንደሚመስለኝ ለእኔ ጽሕፈት ቤት ብቻ ሳይሆን በአጠቃላይ ለሶማሊያ ሕዝብ የተገኘው ታላቅ ስኬት የሶማሊያ ብሔራዊ ጦርና የአፍሪካ ህብረት ኃይሎች ማለትም የአሚሶም ኃይሎች በአልሸባብ ላይ የተቀዳጁት ሁነኛ ድል ነው። እነዚህ ጣምራ ኃይሎች በረዌን ጨምሮ በመላ ግዛቲቱ የሚገኙ ሀያ ያህል ከተሞችን አስለቅቀዋል። ዛሬ አንዳንድ ሰዎች እንደሚገልጹት ከሆነ የሶማሊያ መንግሥት 80 በመቶ ያህል ግዛት መቆጣጠር ችሏል። ስለዚህ ይህ ትልቅ ስኬት ይመስለኛል። አጠቃላይ ሂደቱ ግን ሙሉ በሙሉ የተዋጣለት ነው ማለት አይቻልም። ወደ ተለቀቁት ከተሞች የሚያስገቡ መንገዶች ሁሉ ነፃ ሆነው መቀጠል ይኖርባቸዋል። ነዋሪዎቹም ከአዲሱ አስተዳደር ተጠቃሚ መሆናቸው ሊረጋገጥላቸው ያስፈልጋል። ከዚህ ሌላ እንግዲህ በፖለቲካው ግንባርም ሀገሪቱ በተለይ የፌዴራል አወቃቀሩን በተመለከተ ጥሩ መሻሻል ያደረገች ይመስለኛል። በባይዳዋ የደቡብ ምዕራብ አስተዳደር መቋቋሙ አንድ ትልቅ እርምጃ ነው። በማዕከላዊ ግዛቶችም ጠቃሚ እርምጃዎች ታይተዋል። ማዕከላዊው መንግሥት ከፑንትላንድና ኪስማዮ ጋር ግንኙነቶቹን አጠናክሯል። ስለዚህ 2014 የፌዴራላዊት ሶማሊያን መፈጠር የማየቱ ጅምር በ2015ም ተጠናክሮ መቀጠል ይኖርበታል። ያም ሲሆን ሕገ መንግሥቱ በሚፈቅደው መሠረት ነው። የሶማሊኛው ቋንቋ አገልግሎት ባልደረባ የሃሩን ማሩፍ ተከታይ ጥያቄ ደግሞ እንዲህ የሚል ነበር። ስለ አልሻባብ መሪ አህመድ አብዲ ጎዳኔስ መገደል ምን የሚሰጡት አስተያየት አለ? እርሱ ብቻ ሳይሆን ሌሎች ሁለት ከፍተኛ የቡድኑ ወታደራዊ መሪዎችም ተገድለዋል። እንደ ዩናይትድ ስቴትስ ባለች ወዳጅ ሀገር በአልሻባብ መሪዎች ላይ የሚካሄድ ኢላማ ያደረገ ግድያ ረድቷል ይላሉ ኒኮላስኬ መልሳሉ። ማንኛውም ሰው ቢሆን ከግለሰቦች ሕልፈት ወይም ግድያ ደስታ ያገኛል ብዬ አላስብም። ሆኖም የእኛው የአልሻባብን መዋቅር ለማፈራረስና የማጥቃት አቅሙን ለማዳከም የሂደቱ ሁነኛ አካል ነው። በእርግጠኝነትም በመሪያቸው መገደል የተዋጊዎቹ ድርጅት ተዳክሟል። በ2014 የቡድኑ አባላት መግዳታቸውና የተወሰደበት ወታደራዊ እርምጃ አዳክሞታል። ይህ ደግሞ ለሶማሊያና ለሕዝቧ ብቻ ሳይሆን በአጠቃላይ ለአካባቢው ሀገሮች ጥሩ ሁኔታን ይፈጥራል ብዬ እገምታለሁ። በአዲሱ የአውሮፓውያኑ ዓመት 2015 አልሻባብ በሶማሊያ መጻኢ ዕድል ላይ ምን ስፍራ ይኖረዋል? ይላሉ በነውጠኛ ቡድኑ ላይ የሚካሄደው ውጊያ ይህ ዓመት ሙሉ በሙሉ ማዳከም የሚቻልበት ነው ይላሉ። ሐሩን ማሩፍ ለሚስተር ኬ ያስከተለው ጥያቄ ነው ስ ማዕከላዊ መንግስቱ በተጠናከረ መጠን የጸጥታ ጥበቃው ይጎለብታል፣ ሰላም ይሰፍናል የሚል እምነት ነው ያለኝ። አልሸባብም ይሁን ሌላ ይህን እስካሁን የተገኘ ድል ለማጨናገፍ ብሎም የሕዝቡን ፍላጎት እንዳይሳካ ለማድረግ ከሞከረ ይበልጥ ይገለላል፣ ከአሁኑ የበለጠ ይዳከማል። ይች አገር በጣም ወደ ተሻለ ጥሩ አስተዳደር እያመራች ይመስለኛል። ዲሞክራሲያዊት ብሎም ጠንካራ በፌዴሬሽን የተዋቀረ የአንድነት መንግሥት ለመመስረት እየተንቀሳቀሰ ነው ያለው። በአንጻሩ ግን አልሸባብ ሕዝቡን መሳብና ማሳመን የሚችል ከዚህ የተሻለ አማራጭ ማቅረብ አልቻለም። ቀጣዩ የሃሩብ ማሩፍ ጥያቄ ወታደሩን የተመለከተ ነው። የአፍሪካ ኅብረት ወታደሮች እንደ አውሮፓውያን ዘመን አቆጣጠር በ2007 ዓ ም ለመጀመሪያ ጊዜ በሶማሊያ ሲመደቡ አንዳንድ የሶማሊያ ባለሙያዎችና ፖለቲከኞች ሀገሪቱ የራሷ የሆነ ነጻነት ጠንካራ ጦር የላትም ዝግጁነታቸውም አጠያያቂ ነው ይሉ ነበር። ያለ አፍሪካ ኅብረት ወታደሮች ረዳትነት ብቻቸውን መዋጋት አይችሉም ሲሉም ተናግረዋል። እንዲያውም አንዳንዶች ዓለም አቀፉ ኅብረተሰብ ሶማሊያ የራሷ የሆነ ጠንካራ ጦር እንዲኖራት አይፈልግም ብለዋል። ሚስተር ኬ የእርሶ ምላሽ ለዚህ ምንድን ነው? ሶማሊ ናሽናል አርሚ፣ ሶማሊ ናሽናል ሴኩሪቲ የሶማሊያ ብሔራዊ ጦርና የሶማሊያ ብሔራዊ ጸጥታ ኃይሎች ከጊዜ ወደ ጊዜ እየተጠናከሩ የመጡ ይመስለኛል። በ2015 ደግሞ የዓለም አቀፉ ኅብረተሰብና የፌዴራሉ መንግሥት ጥረት ታክሎበት ይበልጥ ማጠናከር ያስፈልጋል። በተለይ ይበልጥ ጠቃሚ የሚሆነው ሚሊሻውን በሚገባ ከብሔራዊ ጦር ጋር ማዋሃድ ነው። ጦሩ ከሁሉም ጎሳ የተውጣጣ በትክክል ብሔራዊ መሆኑን ማረጋገጥ በጣም ጠቃሚ ነው። አስተማማኝ የፖሊስ ኃይል ማቋቋምም ያስፈልጋል። ብዙ በጣም ብዙ ተግባራት አሉ፣ በ2015 ሊከናወኑ የሚገባቸው። የተባበሩት መንግስታት በአሁኑ ወቅት 7ሺ ለሚሆኑት የሶማሊያ ብሔራዊ የጦር አባላት የሎጂስቲክስ ድጋፍ ይሰጣል። ጦሩ ስለ ሰብአዊ መብት ጥበቃም ሥልጠና ይሰጣል። ይሄ በ2014 የታየ አይነተኛ ስኬት ነው። በ2015ም ይበልጥ ተጠናክሮ ይቀጥላል። ሂደቱ ጊዜ ይጠይቃል። ምክንያቱም አንድን ሙሉ በሙሉ ፈራርሶ የቆየ ብሔራዊ ጦር እንደገና በአዲስ ለማደራጀት ጊዜ ስለሚወስድ ነው። በዚያ ላይ ምንም አይነት የገቢ ምንጭ አልነበረም ለአስር ዓመታት ያህል። ስለዚህ ጦሩን በአዲስ ለመገንባት ጊዜ ይጠይቃል። እውን መሆኑ ግን አይቀሬ ነው። ለመሆኑ የተባበሩት መንግስታት ድርጅት ለሶማሊያ ብሔራዊ ጦር የሎጂስቲክስ እርዳታ ይሰጣል ሲሉ ምን አይነት ነው? ሃሩን ለኒኮላስ ኬ ለሶማሊያው የተባበሩት መንግስታት ድርጅት ልዩ ተጠሪ ኒኮላስ ኬ አስከትሎ ያቀረበላቸው ጥያቄ ነው። ምግብ፣ የመጠጥ ውሃ፣ ድንኳኖችና የመጓጓዣ መኪኖችን ያቀርባል። እንዲሁም የሕክምና አገልግሎትና እዚያው ሶማሊያ ውስጥ ለተፈናቃዮች አስፈላጊውን እንክብካቤ ያደርጋል። እጅግ ወሳኝ ወደሆነው ጥያቄ ልውሰዶ ሚስተር ኬ አለ ሃሩን ማሩፍ። ይኸውም ፌዴራሊዝምን የተመለከተ ነው። ይህ ጉዳይ በአሁኑ ጊዜ በጣም አወዛጋቢ ሆኗል። ጊዜያዊ መስተዳድሮች በጁባ በደቡብ ምዕራብ ግዛትና በማዕከላዊ ሶማሊያ ከመፈጠራቸው በቀር ይህ ነው የሚባል ሥራ አልተሠራም። ሙሉ በሙሉ የፌዴራሉ ግዛት ያልሆኑ በጊዜያዊ መልክ የሚተዳደሩ ከመኖራቸው በቀር እስካሁን ምን መሻሻል ታይቷል? ፈተናዎችስ ምን ነበሩ? በዚህ አኳያ ኒኮላስ ኬ ይመልሳሉ። ልክንህ በዚህ አኳያ ባሰብነው ፍጥነት ግን መጓዝ አልቻልንም። ማለቴ ሕገ መንግሥቱ ከረቀቀ እና በሁለት ሺህ ዐሥራ ሁለት ስምምነት ከተደረሰ በኋላ ማለቴ ነው። በጊዜ ሰሌዳው መሠረት ፈጥኖ መጓዝ አልተቻለም ሲባል ደግሞ የተገኙ ስኬቶችን አቃሎ ማየት የለብንም። ጊዜያዊ መስተዳድሮች ተቋቁመዋል። አሁን ቀሪው ፓርላማው ያሳለፈውን ሕግ ተግባራዊ ማድረግ ነው። ወሰኖችን እና የፌዴሬሽን ኮሚሽኑን ፈጥኖ ማቋቋም ይሄ እንግዲህ ሕጋዊ ሂደት ነው። በአስቸኳይ ሊጀመር ይገባዋል። ባልደረባችን ሐሩን ማሩፍ ሌሎች ጥያቄዎችንም አንስቶባቸዋል። ለዓለሙ ድርጅት የሶማሊያ ልዩ ተጠሪ ኒኮላስ ኬ ሲያጠቃልሉ ግን በመጋቢት 2014 ጋልካዮ ውስጥ የተገደሉትን የድርጅታቸውን ሰዎችና የውጭ ጉዳይ ሚኒስትር ጆን ኬሪና የዓለም ባንክ ፕሬዚዳንት በሶማሊያ ያደረጓቸው ጉብኝቶች የ2014 ታላቅ ዜና እንደነበሩ አስታውሰዋል። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የሚሰናበታችሁ ሳስተናግዳችሁ የቆየው ሰለሞን ክፍሌ ነኝ። ፕሮግራሙን የመራልን ቴሌላይምቤክ ነው። መልካም ምሽት።